የአሜሪካ ድምጽ ራዲዮ ጣቢያ ነው። በ1925 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሰት ቪኦኤ 24 ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ያስጥልን። እንደምናመሻችሁ የተከበራችሁ አድማጮቻችን፣ ከዋሽንግተን ዲሲ የቅዳሜ መጋቢት 2 2015 ዓመተ ምህረት ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ለምሽቱ ያሉንን ዝግጅቶች ለማስተዋወቅ፣ የሰብአዊ መብት ጥሰትና የተለያዩ በደሎች መገለጫዋ በሆኑባት በኢትዮጵያ በሽግግር ፍትህ መፍትሄ ለማምጣት እቅድ እንዳለ ተገለጸ። ለሚጣዳ ሲባል አይጣንቶ የሚባለው ጽንሰ ሐሳብ ሽግግር ፍትህ ላይ ይሰራል። ሰላሙንና ጸጥታውን ለጊዜው የሚያናጋ ከሆነ ተጠያቂነትን ለጊዜው አቆይተ እውነት፣ እርቅ ማካካሻ ላይ ትሰራለ። ይሄ ማለት ተጠያቂነትን ትተዋል አይደለም፣ ግዴታ አለ። ስለ ኢትዮጵያ ጉዳይ ብቻ እያወራው ሳይሆን ሽግግር ፍትህ በጽንሰ ሐሳብና በፍርስፍናው የቅደም ተከተልን ጉዳይ ግንዛቤ ውስጥ እንደ አውዱ አስገባ ይላል። ይሄ የተመድም የአፍሪካ ህብረት የሽግግር ፍትህ ፖሊሲ የሚያሳይ የሰማችኋቸው የሽግግር ፍትህ ፖሊሲ ዝግጅት ከፍተኛ የባለሙያዎች ቡድን አባል የሆኑትን ዶክተር ማርሸት ታደሰን ነው። ከዜና በኋላ ሙሉ ዝግጅት ይቀርባል። ሌሎችም መሰናዶዎች አሉን። በሁለተኛው አጋማሽ ደግሞ በየሳምንቱ ቅዳሜ የእንግሊዝኛ ሙዚቃ አፍቃሪዎችን ያዝናና የነበረው የሙዚቃ ቃና ተመልሷል። እስከ ምሽቱ አራት ሰዓት አብራችሁን እንድታመሹ በአክብሮት እንጋብዛለን። አሁን ወደ ዓለም ዜና እንለፍ። እንደምናመሻችሁ፣ አድማጮች የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በመጪው ሳምንት የሚያደርጉት የኢትዮጵያና የኒጀር ጉብኝት ሀገራቸው ለአፍሪካ እየሰጠች ያለችውን ትኩረት የሚያመላክት መሆኑን የውጭ ጉዳይ መስሪያ ቤቱ የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ አስታወቁ። ሚስፊ የሚኒስትሩን ጉብኝት አስመልክቶ ትላንት ለጋዜጠኞች በቴሌኮንፈረንስ በሰጡት ማብራሪያ ፕሬዚዳንት ባይደን ባለፈው ታህሳስ የአፍሪካን መሪዎች ዋሽንግተን ዲሲ ላይ ማስተናገዳቸውን ብዙ የዩናይትድ ስቴትስ ባለስልጣናት እና ክቡራን ዜጎች ወደ አፍሪካ መሄዳቸውን ከመካከላቸውም ቀዳማዊት እመቤት ጂል ባይደን፣ የገንዘብ ሚኒስትሯ ጃኔት የለን፣ በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ እንደሚገኙበት አስታውሰዋል። ሌሎች ብዙ ባለስልጣናትም ያንን ግንኙነት ለማጠናከር እና ለማስፋፋት እንደሚሄዱ ፊ ተናግረዋል። ኢትዮጵያ ውስጥ ሰላምና መረጋጋት እንዲወርድ ብሊንከን ስራቸውን ከጀመሩ አንስቶ ልዩ ትኩረት ሰጥተው መስራታቸውን ያመለከቱት ፊ ኬንያ እና ደቡብ አፍሪካ ውስጥ በተደረጉ ጥረቶች ባለፈው ጥቅምት 23 ፕሪቶሪያ ላይ ለተፈረመው ግጭት የማቆም ስምምነት ዩናይትድ ስቴትስ ቁልፍ ሚና መጫወቷን ገልጸዋል። የአሁኑ የብሊንከን ጉብኝትም ያ ሰላም የሚጠናከርበትን ሁኔታ ለመፍጠር እንደሚያግዝም አመልክተዋል። አሜሪካ ከኢትዮጵያ ጋር ጠንካራ ታሪካዊ ግንኙነት እንዳላት ሞሊ አስታውሰው የራሳቸውን ዜጎች ለማሳደግ እንዲሁም በቀጠናው ጉዳዮች ውስጥም በኃላፊነት መንፈስ በመሳተፍ እጅግ ጠቃሚ ተግባር እያከናወኑ ነው ብለዋል። በመሆኑም አሉ ረዳት ሚኒስትር ሞሊፊ በመቀጠል እኛም ግዝፈታቸውንና ያላቸውን ተጽዕኖ የሚመጥን አፍሪካ ውስጥ ያሉንን ጥቅሞችና ለአህጉሪቱ ያለንን ቁርጠኛነትም የሚስተካከል ግንኙነት መፍጠር እንፈልጋለን። ሆኖም ያ ግንኙነት ወደፊት እንዲገፋ የቅርቡን ጦርነት ጨምሮ ሀገሪቱን በብዙ አስርት ዓመታት ወደኋላ ከዘፈቋት የጎሳ ውከቶች መውጣት አለባት ብለዋል። አልፊ ጠቅላይ ሚኒስትር አብይ አህመድ ለዩኤስ አፍሪካ መሪዎች ስብሰባ ዋሽንግተን ተገኝተው በነበረ ጊዜ ከውጭ ጉዳይ ሚኒስትር ብሊንከን እና ከብሔራዊ የጸጥታ አማካሪው ጄክ ሱለቫን ጋር መልካም ያሏቸውን ውይይቶች ማድረጋቸውንና ከዚያም በኋላ የዩናይትድ ስቴትስ አስተዳደር ባለስልጣናት ከኢትዮጵያውያኑ ጋር በተከታታይ የተገናኙ መቆየታቸውን ገልጸዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የቻይናዋ ትልቅ ከተማ ሻንጋይ የቀድሞ ኮሚኒስት ፓርቲ ዋና አዛዥ ሊ ቺያንግ በሀገሪቱ ሁለተኛ ቁልፍ የአመራር ቦታ ላይ የነበሩትን ሊ ኬያንግን በመተካት ጠቅላይ ሚኒስትር ሆነው ተመረጡ። የቻይና የህዝብ ተወካዮች ምክር ቤት ለሊ ሙሉ ድምፅ ሰጥቷቸዋል። የምርጫው ውጤት ይፋ በሚደረግበት አዳራሽ ማንም ጋዜጠኛ ያልገባ ሲሆን በቴሌቪዥን ስክሪን ላይ በታየው ውጤት መሰረት ሊ በ2936 ድጋፍ በሶስት 3 ተቃውሞ ና በስምንት 8 ድምፀ አቅቦ ታቅቦ የጠቅላይ ሚኒስትርነት ወንበሩ አግኝተዋል። የ63 ዓመቱ ሊ የሀገሪቱ ፕሬዚዳንት ዢ ጂፒንግ ታማኝ ከሆኑ አጋሮች አንዱ ናቸው። ሊ ለጠቅላይ ሚኒስትርነት የተመረጡት ቺ ጂንፒንግ ለሶስተኛ የስልጣን ዘመን ትላንት በፕሬዝዳንትነት መመረጣቸውን ተከትሎ ነው። የቻይናው ፕሬዝዳንት በሀገሪቱ ምክር ቤት በከፍተኛ ደረጃ በተቀነባበረ ስነ ስርዓት ከአሁን ቀደም ሆኖ ለማያውቀው ሶስተኛ የስልጣን ዘመን ተመርጠዋል። በዚህም ቺ በኮሚኒስት ፓርቲ ውስጥ በሀገሪቱ ላይ ምን ያህል ጠንካራ ስልጣን እንዳላቸው አሳይተዋል። ትላንት በተካሄደው እና ሌላ ተፎካካሪ ባልቀረበበት የምርጫ ስነ ስርዓት የ69 ዓመቱ ቺ የ2952 ቱን የምክር ቤት አባላት ድምፅ አግኝተው ተመርጠዋል። በመጨረሻም ሳውዲ አረቢያ ከኢራን ጋር ያላትን ግንኙነት ከሰባት አመት በፊት ወደ ነበረበት ለመመለስ በወሰደችው ድንገተኛና ያልተጠበቀ እርምጃ ከእስራኤል ጋር እያደረገች ያለውን ዲፕሎማሲያዊ ግንኙነት ውስብስብ ያደርገዋል በሚል ተሰግቷል። ሪያድና ቴሄራን የተቋረጠውን ግንኙነታቸውን እንደ አዲስ ለመቀጠል በቻይና አሸማጋይነት ሲስማሙ በሁለት ወራት ጊዜ ውስጥ ኢምባሲዎቻቸውን እና ሚስዮናቸውን እንደሚከፍቱ እንዲሁም ከሀያ ዓመታት በፊት የተፈራረሙትን የጸጥታና የኢኮኖሚ ትብብር ስምምነቶችን ተግባራዊ እንደሚያደርጉ ትላንት አርብ አስታውቀዋል። አድማጮች ለዜናው የተመደበው ጊዜ በዚሁ አበቃ። ከቀሪ የቀዳሜ ምሽት ዝግጅቶቻችን ጋር አብራችሁ ቆዩ። የዓለም ዜናዎቹን አደመጥን። የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ፕሮግራማችንን ከአጭር ሞገድ መስመሮችና ከኢትዮሳት በተጨማሪ በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ ለማድመጥ ትችላላችሁ። አሁን ወደ ቀዳሚው ዝግጅት እንለፍ። የሽግግር ፍትህ ሂደት ጅማሮ በኢትዮጵያ በኢትዮጵያ ዘላቂ ሰላም፣ ፍትህ፣ ተጠያቂነትና እርቅን በሽግግር ፍትህ ስርዓት ለማስፈን እንቅስቃሴዎች ተጀምረዋል። ለዚህም የሽግግር ፍትህ ፖሊሲ ለማዘጋጀት በፖሊሲ አማራጮች ላይ ከባለድርሻ አካላት ጋር ምክክር ማድረግ ተጀምረዋል። ለመሆኑ የሽግግር ፍትህ ምንድን ነው? እንዴትስ ይተገበራል? በኢትዮጵያ ያለው ተሞክሮስ ምን ይመስላል? በእነዚህና በተያያዥ ጉዳዮች ዙሪያ የተለያዩ አካላትን ሀሳብ በማካተት ኬኔዲ አባተ ተከታዩን አዘጋጅቷል። ከህግ ውጭ የሚፈጸሙ በህይወት የመኖር መብትን እስከ መገደብ የሚደርሱ የሰብአዊ መብት ጥሰቶች የተለያዩ በደሎችና ኢፍትሐዊ ተግባራት በተበራከቱባት ኢትዮጵያ በመደበኛው የህግ ስርዓት ሊፈቱ የማይችሉ የበደል ትርክቶችም በብዛት ይስተጋባሉ። በታሪክ ሂደት በተለያዩ ጊዜያት የተፈጸሙ የሰብአዊ መብት ጥሰቶችና ትርክቶቻቸው ታዲያ ለሌላ የመብት ጥሰት በር እየከፈቱ ሀገሪቱ ካለችበት አዙሪት እንዳትላቀቅ እንዳደረጉ ይታመናል። ለዚህ ሀገራዊ ችግር በሽግግር ፍትህ ስርዓት የመጨረሻ እልባት ለማምጣት ቅዶ ሰኞ የካቲት 27 2015 ዓ ም በተጀምረው የፖሊሲ አማራጮች ብሔራዊ ምክክር ላይ ንግግር ያደረጉት የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንንም ይህንኑ አንስተዋል። ይህ ወቅት በኢትዮጵያ የሽግግር ፍትህ ከመቼውም ጊዜ በላይ የሚያስፈልግበት እንደሆነም ነው የተናገሩት። በየዘመኑ በዜጎች ላይ የተፈጸሙ የሰብአዊ መብት ጥሰቶች ተገቢ ፍትህ እንዲያገኙ ባለመደረጉ ተጎጆዎችም አግባብ ባለው መንገድ ፍትህ ባለማግኘታቸው እንዲሁም ሁሉ አቀፍ አገራዊ እርቅም ባለመከናወኑ ምክንያት ቁርሾች እንዲዳብሩ ከማስቻላቸውም በላይ ለአዳዲስ ግጭቶችም ምክንያት እየሆኑ መምጣታቸው አልቀረም። ስለሆነም በሀገራችን የሽግግር ፍትህ ስርዓትን እውን በማድረግ ለሰብአዊ መብቶች መከበርና ለህግ የበላይነት መረጋገጥ መሰረት መጣል ከመቼውም ጊዜ በላይ አስፈላጊነቱ ጎልቶ ወጥቷል። በቀጣይም የሽግግር ፍትህ ስርዓትን በማደራጀት በሀገራችን ግጭቶችና የሰብአዊ መብት ጥሰቶች እንዳይደገሙ ማድረግና ዘላቂ ሰላምን ማስፈን የሁላችንም የጋራ ኃላፊነት ነው። የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ደግሞ የጉዳዩን አንገብጋቢነት ሲያስረዱ ተከታዩም ብለዋል። በሰሜኑ የሀገራችን ክፍል ያጋጠመው ግጭት ያጋጠመው ችግር ይህንን አይነት ሂደት አስፈላጊ ያደርጋል የሚለውን ሁላችንም እንግባባበታለን። ሁሉም ሰው ይረዳዋል። በሰሜኑ የሀገራችን ክፍል ብቻ ሳይሆን ከዛ ሰፋ ባለ ሁኔታ የሽግግር ፍትህ ሂደትን አስፈላጊ የሚያደርግ ሁኔታ ውስጥ እንዳለን መገንዘብ ይገባ ነው። ባለፉት አራት ዓመታት ብቻ በፌዴራል ደረጃ ብቻ 10 ሺህ በላይ የሆኑ ተጠርጣሪዎች ከማንነት ጋር በተያያዘ ባጋጠሙ ግጭቶች ተከሰው፣ ይሄ በቀይ ሽብር የፍርድ ሂደት ከተከሰሰው በላይ። ስለዚህ በጣም ሰፊ የሆነ የህግ ጥሰት የሰብአዊ መብት ጥሰት እና የሽግግር ፍትህ ሂደትን አስፈላጊ የሚያደርግ አውድ ውስጥ እንዳለን ለማስገንዘብ ለመሆኑ የሽግግር ፍትህ ሲባል ምን ማለት ነው? ምን ምን ጉዳዮችንስ ያካትታል? የሽግግር ፍትህ ከፍተኛ የባለሙያዎች ቡድን አባል የሆኑት ዶክተር ማርሸት ታደሰ በዚህ ጉዳይ ዙሪያ የሚደረገው የብሔራዊ ምክክር ማስጀመሪያ ላይ ማብራሪያ ሰጥተዋል። የተባበሩት መንግስታት የተለያዩ ሰነዶችን፣ በአህጉራችንም ደረጃ የአፍሪካ ህብረት የሽግግር ፍትህ ፖሊሲ የሚባለው የሽግግር ፍትህ በእነዚህ ሰነዶች በግልጽ እንደተቀመጠው ያለፉትን መጠነ ሰፊ ጉሌ ሰብአዊ መብት ጥሰቶች በደሎች፣ ውጣውረዶች፣ ትርክቶች በአግባቡ ፈቶ ለመሻገር ነው አላማ ተቸክሎ ለመቅረት አይደለም። ተመሳሳይ ግጭቶች እንዳይከሰቱ በተገቢው መንገድ ፈቶ ለመሻገር የሚያገለግል ጽንሰ ሀሳብ ነው ማለት ነው። አንዱ የሽግግር ፍትህ ዋናው ዓላማ የትናንት በደሎችን፣ ጥሰቶችን፣ ዝንፈቶችን፣ ውጣውረዶችን እውነተኛና በተሟላ ፍትህ ለመፍታት ነው። ሁለተኛው የሽግግር ፍትህ አላማ ሙሉ እውነት አውጥቶ እውቅና መስጠት ነው። ትናንትን በእውነት መሻገር፣ ዛሬና ነገን ማበጀት። ሌላኛው ማካካሻ ነው። ሌላው መሰረታዊ የሽግግር ፍትህ ዓላማ እርቅ ነው። ሌላው የሽግግር ፍትህ መሰረታዊ ጎል እንዳይደገም ማድረግ። እንግዲህ የሽግግር ፍትህ ሁለቴ፣ ሶስቴ፣ አራቴ የሚተገበር ጉዳይ አይደለም። ሀገሮች በዋናነት ቢያንስ ተመሳሳይ ጉሌ የሰብአዊ መብት ጥሰት እንደገና እንዳይደገም ማድረግ ያለባቸው የተለያዩ እርምጃዎች አሉ ማለት ነው። ሌላው መሰረታዊ ጉዳይ የሽግግር ፍትህ ውጤታማ እንዲሆን አውድ ተኮር መሆን አለበት። የሽግግር ፍትህ አውሮፓ ውስጥ ለተወሰኑ ሀገሮች የሰራው ላቲን አሜሪካ ውስጥ የሰራው እዚህ አፍሪካ ውስጥ ኢንፋክት ሳውዝ አፍሪካ፣ ሩዋንዳ፣ ሴራሊዮን የሰራው ሜይ ቢ አይሰራም። እኛ ሀገር ከሌሎች ልምምዶች፣ ተሞክሮዎች መነሳት መውደቆች ተምረን ወደ ሀገራችን አውድ ማምጣት ያስፈልጋል ማለት ነው። የሽግግር ፍትህ ስርዓት በተለያዩ ሀገራት ተተግብሮ በአንዳንዶቹ ውጤት ሲያመጣ በተቀሩት ደግሞ እንደከሸፈ ከሸፈ ባለሙያዎች ይገልጻሉ። በኢትዮጵያም በተለያዩ ጊዜያት የሽግግር ፍትህ የመተግበር ሙከራዎች እንደነበሩ የገለጹት ዶክተር ማርሸት፣ ይሁን እንጂ በተለያዩ ምክንያቶች ውጤታማ እንዳልሆኑ ነው የተናገሩት። ለዚህም የድኅረ ደርግና የድኅረ ኢህአዴግ ተሞክሮችን በማንሳት ያስረዳሉ። ከድህረ ደርግም ይሁን ከድህረ ኢህአዴግ በኋላ የሞከርናቸው ልምምዶች ጥንሰሳው ላይ አሳታፊነትን መሰረት ያደረጉ አልነበሩ። ሽግግር ፍትህ እንግዲህ እንደ ሌሎቹ ፖሊሲ ወይም እንደ ሌሎቹ ስልቶች፣ ዘዴዎች የሚተገበር አይደለም። ተጎጂዎችን፣ ጎጂዎችን፣ የተለያዩ የማህበረሰብ ክፍሎችን አሳታፊ በሆነ መልኩ ከጥንሰሳው እስከ ትግበራው ተከትሎ ሊተገበር የሚገባ ነው ማለት ነው። ይሄ ጉለት ነበረው። ሁለተኛው አብሶ ከድህረ ደርግ በኋላ የተገበርነው የሽግግር ፍትህ በዋናነት ክስ ላይ ያተኮረ ስለነበረ የተሟላና ሁሉን አቀፍ የሽግግር ፍትህ የሚባል አልነበረም። ማካካሻል ለመተግበር አልሞከርንም። ከድህረ ኢህአዴግ በኋላም የሞከርናቸው የሽግግር ፍትህ አላባዎች የህግ ማዕቀፍ ፖሊሲ ፍሬምወርክ አልነበራቸውም። ሌላኛው ከሁለቱ ልንተገብር ከሞከርናቸው ሂደቶች የቅደም ተከተል የተለያዩ አማራጮች ስራ ላይ ሲውሉ የትኛው ቢቀድም ነው እንግዲህ ሀገሩን በእርቅ፣ በእውነት፣ በፍትህ ላይ ተመስርቶ ለማሻገር የሚረዳው የሚል ዲዛይን አልነበረንም። በመሆኑም ዛሬም ኢትዮጵያውያን በአንድ በኩል ለበደሎቻቸው ፍትህ እየጠየቁ በሌላ በኩል ደግሞ በበደል ላይ በደል እየተደራረበባቸው ጥያቄያቸውም እያደር እየጨመረ ሄዷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ከተባበሩት መንግስታት ከፍተኛ የሰብአዊ መብቶች ኮሚሽነር ቢሮ ጋር በመተባበር በሽግግር ፍትህ ዙሪያ በተለያዩ ክልሎች ከሚገኙ ማህበረሰቦች ጋር ባደረገው ውይይት ሕዝቡ የሽግግር ሂደቱን እንደሚያስፈልግ መግለጹን አስታውቋል። የኢሰመኮ ዋና ኮሚሽነር ጽሕፈት ቤት ዳይሬክተር አልባብ ተስፋዬ እስከ ዛሬ ድረስ ያደረግነው በአፋር፣ በአማራ፣ በኦሮሚያ፣ በሶማሌ እና በሐረር ክልሎች ምክክር አድርገናል። እንዲሁም በድሬዳዋ ከተማ አስተዳደር ወደ 717 ግለሰቦች ተሳትፈዋል። በሂደቱ እነዚህን ምክክሮች ያደረግነው ቀጥታ ከተጎጂዎች ጋር፣ ከተጎጂ ቤተሰብ ጋር፣ ከተፈናቃዮች ጋር የነሱ ድምጽ። ምን ይመስላል የሚለውን ዋናው አላማችን እሱ ነበረ። የሽግግር ፍትህ ምን ማለት ነው የሚለው ግንዛቤ እንዲኖራቸው ሌላው አላማ ነበረ። ተጎጂዎች በተለይ እነዚህ ዳይሬክትሊ አፌክትድ ፖፒሌሽንስ የምንላቸው ዋና የሚፈልጉት ሰላምና ደህንነት እንደሆነ ገልጸዋል። ግጭቶችና ከዚህ ቀደም ያጋጠሟቸው ጥሰቶች ያገረሻል በሚሉ የማያቋርጥ ስጋት ውስጥ እየኖሩ እንደሆነ ገልጸዋል። በየትኛውም የሀገሪቱ ክፍል የሚኖሩ እና የሚሰሩ ኢትዮጵያውያን እኩል ጥበቃ ለማረጋገጥ ሕግን የማስከበር ስራ እንደሚያስፈልግም ነግረውናል። በሁሉም የሀገሪቱ ክፍሎች የሚስተዋሉ ግጭቶች መነሻ ምክንያት ላይ ትኩረት በማድረግ መፍትሄ መቀየስ እንደሚያስፈልግም ተጎጂዎች ተናግረዋል ማለት ነው። ከዛም በኋላ ተጎጂዎች እንፈልጋለን ብለው የነገሩን ማካካሻ ነው። እና ጥሰቶቹ ደግሞ ወደፊት እንዳይደገሙ ዋስትና ይፈልጋሉ ተጎጂዎች። ለዚህ የህብረተሰቡ ፍላጎት መፍትሄ ያመጣል ተብሎ ለታሰበው የሽግግር ፍትህ ታዲያ አምስት የፖሊሲ አማራጮች ቀርበዋል። አቶ አዲ ደቄቦ የሽግግር ፍትህ ፖሊሲ ዝግጅት ከፍተኛ የባለሙያዎች ቡድን አባል ናቸው። በሽግግር ፍትህ ሂደት አነጋጋሪ የሚሆነው የሽግግር ፍትህ ተፈጻሚ ይሁን ከተባለ ከየትኛው ዘመን ጀምሮ የነበሩትን በደሎች፣ ጥሰቶች ነው የምንመለከተው ነው። በዚህ ረገድ አምስት አማራጮችን አቀርበናል። ተጨማሪ አማራጮች ሊታዩ ይችላሉ። አንደኛው አማራጭ ከ1991 ወይም ደግሞ 1983 ዓመተ ምህረት በፊት የነበሩትን ማካተት ከ1983 በኋላ ካልሆነም ደግሞ 1987 ዓ ም ህገ መንግስቱ ወደ ስራ ከገባበት ጊዜ ጀምሮ ማለት ነው። ያሉትን ጉሌ የሰባዊ መብት ጥሰቶችን ማጣራት አራተኛ አማራጭ ተደርጎ የተቀመጠው ዶክተር አብይ አህመድ ስልጣን ላይ ከመጡበት ጊዜ ጀምሮ ያለውን ሁኔታ መመልከት፣ አምስተኛ አማራጭ አድርገን ያስቀመጥ ነው፣ ህገ መንግስቱ ስራ ላይ ከዋለበት ከ1987 ዓ ም ጀምሮ ያለውን ጥሰቶች መመልከት ነገር ግን ለነዚህ ግጭቶች መነሻ እየሆኑ ያሉት በርካታ ትርክቶች መሰረታቸው ይህ ጊዜ በፊትም የነበረ በመሆኑ ምክንያት ወደ ኋላ ለሌሎች ለእርቅና እውነትን ለማፈላለግ ዓላማ ከ1987 ዓ.ም በፊት ያሉትንም ጊዜያት ወቅቶች መመልከት የሚለው አምስተኛ አማራጭ ተደርጎ ተቀምጧል፣ ማለት ነው። በቀረቡት የሽግግር ፍትህ ፖሊሲ አማራጮች ላይ ከምክክር መድረኩ ተሳታፊዎች የተለያዩ ሀሳቦችና ጥያቄዎች ተነስተውባቸው ውይይት ተደርጓል። የተለያዩ ተቃዋሚ የፖለቲካ ፓርቲዎች መሪዎች ፕሮፌሰር በየነ ጴጥሮስ እና ዶክተር አረጋዊ በርሄ ሀሳብ ከሰነዘሩ ተሳታፊዎች መካከል ናቸው። የዚህ ሽግግር ፍትሁን አውድ ብናቀበው እነዚህ በጣም በቅርቡ ጊዜ የተቋሰንባቸው

የቴድሮስ የዮሐንስ፣ የምኒሊክ፣ የኃይለስላሴ፣ የደርግ፣ የኢህአዴግ። ስለዚህ ለእነዚህ ሁሉ መዋቂያ የሚሆን ነገር ያለፈውን ታሪክ በይቅርታ እንለፈው የሚል አውድ መዘርጋት አለብን። የሲዳማ ክልል ርዕሰ መስተዳድር ደስታ ሊዳሞ እና የድሬዳዋ ከተማ አስተዳደር ከንቲባ ከድር ጅዋርም የተለያየ ሀሳብ አንጸባርቀዋል ከተወሰነ ਸਰੇਦਰਾ ਯਾ ਇਜ਼ਨ ਅਸਰਦ ਕਿੰਨੇ ਹੈ ਨਾ ਉਹ ਮਕਰਚ ਨਿੰਦਨ ਨਾਯੋ ਉਂਤਵਾਲ ਯਾ ਮੁਰਨਾ ਯਾ ਮੁਰਨਾ ਕਿ ਤੱਕਿਆ ਤੱਕਿਆ ਅਚੰਤ ਕਿਦੇ ਜੰਮ ਰੋ ਯਾ ਲੈ ਮੁੱਦੜ ਜਾਂ ਨਗਾ ਕਰੇ ਨਿਆ ਇਹ ਮੇਲ ਕਿ ਤੱਕਿਆ ਨਾ ਉਹ ਯਾ ਚੀਨ ਪਰਸੰਤ ਜੀ ਬਹਿਰਤ ਮੰਗਤ ਇਟੋਪਿਆ ਤੇ ਕਰਪਾ ਚਤ ਫਿਰੇ ਫਰਾਸ ਜ਼ਰਬ ਨਿਆ ਨਗਾ ਕਰਨਾ ਉਂਤੂ ਮਿਆ ਨਗਾ ਕਰਨਾ ਇਹ ਲੌ ਨਗਰੇ ਨਗਾ ਕਰਨਾ ਇਹ ਉੱਡੂ ਮਾਲ የቀብ ጊዜውን ብቻ መፍትሄ ለመስጠት መሞከር በቂያ እንደሚለውን መሬት ይሰጠናል። ስለዚህ ጥሩ የሚሆነው ኢትዮጵያ ውስጥ ጥያቄ የሚፈጥሩ ጉዳዮችን በሰፊው በማየት ያለፈው እንዴት ፈተን የፊታችንን ድሩ እናደርግ የሚለው ላይ ትኩረት ሰጥተን ከሰራ ሁላችንን ህዝቡም ጭምር በሰፊው ዜነት ግንዛቤ ከተመካከል በሆነ ጉዳይ ላይ ግን እንድስማማለን የምል ተስፋ አለ። አሁን ትልቁ ሊሆን የሚችለው ለትውልድ ለማስተማር አባት ባጠፋው ልጅ መጠየቅ አለበት ወይ? ወደ ኋላ ስትመለስ የነበሩ ሚኒስትሮች የነበሩ መሪዎች ሰነዱ እነሱን አያካትትም፣ ያካትት? በምን መልክ ነው? ማን ነው መጠየቅ ያለበት? ህዝብን ወደ ማካረር ነው የሚመጣው። የተረሳውን ቁስል መረስከስ ነው የሚሆነው። ተዋሎ ተጋብቶ እየኖረ ያለው ማህበረሰብ እንደገና ወደ ማፋታት፣ ወደ መለያየት፣ ወደ ማፈስ ነው የሚሄደው። ወደ አራት መልሰ ህዝቡ መዋያተን እንሄዳለን የሚል ከሆነ ይሄ የአመጥቀኖ አማራጮች በክርክር ሂደት ሳይቋት መፍትሄ ሳያገኝ ተንጠልጥሎ ሊቀር ነው የሚሆነው። የሽግግር ፍትህ ፖሊሲ ዝግጅት ከፍተኛ የባለሙያዎች ቡድን አባል የሆኑት ዶክተር ማርሸት ታደሰ በተነሱት ሀሳቦች ዙሪያ ጠቅለል ያለ አስተያየት ሰጥተዋል። እንደሚባለው ፒስ ቢልዲንግ ኤክስፔንሲቭ ፕሮጀክት ነው። ከግድብ በላይ ነው። ግን ደግሞ ግድቡን ሊያፈርሱ የሚችሉ የገነባናቸውን እንደገና ዲስትሮይ ሊያረጉብን የሚችሉ ጉዳዮችን እንዳይደገሙ ለማድረግ የሚችሉ የዋስትናና የእርምት እርምጃዎችን ስለሚወስድልን በዛ ኮንቴክስት አንዳንድ ጉዳዮች አማራጭ የላቸው። ስለዚህ ያለፈው ምናልባት መዳሰስ፣ ኮንፍሮንት ማድረግ ኦፕሽናል አይደለም፣ ግዴታም ነው። ኢትዮጵያ ያለችበት ሁኔታ ደግሞ ያሳያል። እንደ ሁኔታው ነካክተን ለማለፍ ሞክረናል። ዊአር ዌር ዊአር ከእንግዲህ ምን ያህሉን ቀርፈን ፈተን መሻገር አለብን የሚለው ላይ ነው የሚመስለኝ። መሰረታዊ ጉዳይ ግን የሽግግር ፍትህ አስፈላጊነት እኛ በሰራነውም ዶክመንት የተለያዩ ሪፖርቶችም እንደሚያሳዩት በሀገራችን በሰሜኑ ክፍል በተፈጠረው ጦርነት ጋር ብቻ የተያያዘ አይደለም። ችግሮቻችንም ውጣውረዶቻችንም ዝንፈቶቻችንም ከዛ በፊት የዘለቁ ናቸው። የትኞቹን ፈተን የትኞቹን ምናልባት ለሌላ ጊዜ እንተዋቸው የሚለውን ሂደቱም ይለየ ይሆናል ማለት ነው። ሶ ሀገራዊ ነው ኢኒሽቲቭ በዛ አውድ ውስጥ ብናየው። በፖሊሲው አማራጮች ዙሪያ የሲቪክ ማህበራትና የዲሞክራሲ ተቋማት ተወካዮች የተሳተፉበት ምክክርም ረቡ የካቲት 29 ተካሂዷል። ከተሳታፊዎች መካከል የሆኑት የቪዥን ኢትዮጵያን ኮንግረስ ፎር ዲሞክራሲ ዳይሬክተር ታደለ ደርሰ በሽግግር ፍትህ ሂደቱ ስኬታማነት ላይ እምነት እንደሌላቸው ለአሜሪካ ድምፅ ገልጸዋል። ለዚህም ምክንያታቸውን ያስረዳሉ። አሁን ባለንበት ደረጃ ለነበረው ሁኔታ ይቅርታ ጠይቀዋል ጠቅላይ ሚኒስትሩ፣ ጥሩ ነው ይቅርታ መጠየቅ፣ ይቅርታው ግን ከልብ መሆን መቻል አለበት። አንድ ሰው ይቅርታ የጠየቀ አካል መልሶ ደግሞ እዛ ቦታ ውስጥ ተመልሶ አይገባም። አሁን ስልጣን ላይ ያለው መንግስት ምን እየሰራ ነው ያለው? እሱ ሳያውቅ ነው ሁሉ ስራ እየተሰራ ያለው። ምዕራቡ ለጋሄድ ምስራቁ ለጋሄድ፣ ከአማራ ክልል ወደ አዲስ አበባ የሚመጡ ሰዎች ደብረ ብርሃን ላይ እና ጓጽዮን ላይ የሚደረገው መጉላላት፣ ሄድ በአዲስ ከተማ ስም ሸገር ተብሎ በሚባል ከተማ ውስጥ ከሌሊቱ ስምንት ሰዓት የሰዎችም ቤት ምንም አስተንጋይ ማፍረስ፣ ይሄ ህጋዊ ስራ ነው? እና አንዳንድ ጊዜ ከዚህ ወጦ መንግስት ስራውን በትክክል መስራት አለበት። ስለዚህ መንግስት ከዜጎች ጎን ቁሞ ህግን ማስጠበቅ ካልቻለ ህጉ ዜጎች ከሌላ የሚያደርጉት እኮ ህገ መንግስቱ ነው። ስለዚህ ከትራዲሽናል ፖለቲክ ከሴራ ፖለቲካ ሳትወጣ የሽግግር ፍትህ አካሄድ ማለት የአሳማ ገላ መታጠብ መሆን ይሆናል ብዬ ነው የምፈራው። የአሳማ ገላ መታጠብ ምንድን ነው? አሁን ይታጠባል ተመልሶ ጭቃ ውስጥ ይገባል እንደገና ይመጣል ለዚያ ስለዚህ መሆን የለበትም። ከሴራ ከትራዲሽናል ፖለቲክስ ወጣን ሞደርን ፖለቲካል ተውስጥ እንድንገባ ያስፈልጋል። ከዛ በኋላ ምን ና ፍቃድ ኢትዮጵያ ና ምን ሚና ኢትዮጵያ ሊመጣ ህዝብ ሊመጣ የሚችለው እንጂ ሾላ በድፍኑ የሽግግር ፍትህ ሊያመጣ አይችልም። የኢትዮጵያዊነት የዜጎች መብት ማስከበሪያ ድርጅት ስራ አስኪያጅ የሆኑት አቶ ሞገስ በቀለ በበኩላቸው ሂደቱ በገለልተኛ አካል ከተመራ ውጤት እንደሚያመጣ ያላቸውን እምነት ገልጸዋል። ሽግግር ፍትህ ሲባል ዝም ብሎ አድበስብሰን እንለፈው በሚል ይሆናል የሚል አይሆንም። መንግስትም ተጠያቂ መሆን ካለበት የሚጠየቅበት ሁኔታ ይኖራል ማለት ነው። ያን ነው እንግዲህ ኤክስፔክት የምናደርገው እንጂ ይሄን ኮንሴፕት ወደ መድረኩ ስለመጣ ተደባብሱ እንዲያልፍ ነው የሚል እንትን የለንም። ለዛ ነው ገለልተኛ የሆነ ይሄንን ስርዓት የሚመራ አካል ያስፈልጋል። ያ የመንግስት ተቋም መሆን አይችልም። የኢኮኖሚ፣ የሎጂስቲክስ፣ የፋይናንስ ኮንስትሬንቶች እንኳን ቢኖሩ በትክክል እናድርገው ካልን ግዴታ የሚያስፈልገን ገለልተኛ የሆነ ተቋም ያስፈልጋል የሚለውን አጽንኦት መስጠት እንፈልጋለን። በኢትዮጵያ ያሉ ጉልህ የሰብአዊ መብት ጥሰቶችና ሌሎች ኢፍትሐዊ ተግባራት በሽግግር ፍትህ ስርዓት እንዲፈቱ የፕሪቶሪያው የሰላም ስምምነትም ይደነግጋል። ይሁንና በሰሜን ኢትዮጵያው ጦርነት ተፈጽመዋል ለተባሉ የጦር ወንጀልና በሰብአዊነት ላይ የተፈጸሙ ሊባሉ የሚችሉ ወንጀሎች እንዲሁም በሌሎች መሰል ወንጀሎች ሊኖር የሚችለው የሕግ ተጠያቂነት ጉዳይ ከሽግግር ፍትህ አንጻር እንዴት እንደሚታይ ዶክተር ዶክተር ማርሸት ታደሰ ተከታዩን አስተያየት ሰጥተዋል። ሽግግር ፍትህ እውነትና እርቅን አንጠልጥሎ ክስን ጥሎ የሚሄድ ጉዳይ አይደል። ለምሳሌ በእውነትና በእርቅ ሂደት የምታሳካውን በተጠያቂነት ልታሳካው አትችልም። በተጠያቂነት የምታሳካውን በእውነትና በማካካሻ ልታሳካው አትችልም። ስለዚህ ሁሉን አቀፍ ተመጋጋቢ የሽግግር ፍትህ የምንለው ለዚህ ነው። እዚጋ ግን ልብ ሊባል የሚገባው የኢትዮጵያ አውድ ፖለቲካዊ ሁኔታ፣ ኢኮኖሚያዊ ሁኔታ የሚጠይቀውን ሂደትና አላባ የዓለም አቀፍ ሕግ ድንጋጌዎችና ኢትዮጵያን ሕግ ማዕቀፍ ባከበረ መልኩ ነው የሚተገበረው ማለት ነው። ከላይ የሚጫን የሚሰጥ ሀሳብ አይደለም። የሽግግር ፍትህ አንዳንዴ ክስን አሁን ልተግብር ካልክ አውዱ ላይፈቅድ ይችላል ወደ ግጭት ሊያመራ ይችላል። ምከሳቸው ሰዎች በሆነ ጊዜ ስልጣን፣ አቅም፣ ኃይል ያላቸው ሰዎች ሊሆኑ ይችላሉ። ስለዚህ የቅደም ተከተል ጉዳይ አንዱ መድህ ነው። የሽግግር ፍትህ አውዱን ያገናዘበ መጀመሪያ ወይ እውነትና እርቅ ላይ ሰርተ ከዛ ክስን እንተው አይደለም፣ ፖስትፖን እናርገው እናሽ ቀዳድመው አንዱ መጀመሪያ ይምጣ፣ ሌላኛው ለሀገር ሲባል ለሚጣዳ ሲባል አይጧ አንተው የሚባለው ጽንሰ ሀሳብ ሽግግር ፍትህ ላይ ይሰራል። ሰላሙንና ጸጥታውን ለጊዜው የሚያናጋ ከሆነ ተጠያቂነትን ለጊዜው አቆይተ እውነት፣ እርቅ፣ ማካካሻ ላይ ትሰራል። ይሄ ማለት ተጠያቂነትን ትተዋል አይደለም፣ ግዴታ አለ። ስለ ኢትዮጵያ ጉዳይ ብቻ እያወራው ሳይሆን ሽግግር ፍትህ በጽንሰ ሀሳብና በፍልስፍናውም የቅደም የቀደም ተከተልን ጉዳይ ግንዛቤ ውስጥ እንደ አውዱ አስገባ ይላል። ይሄ የተመድም ሰነዶች ያሳያሉ። የአፍሪካ ህብረት የሽግግር ፍትህ ፖሊሲም ያሳያል። ሌላው አከራካሪ ጉዳይ አሁን በስራ ላይ የሚገኘው የኢትዮጵያ ሀገራዊ ምክክር ኮሚሽን የሚያከናውናቸው ተግባራት ከሽግግር ፍትህ ሂደቱ በምን ይለያሉ? ሁለቱ አካላት ተቀራራቢነት ያላቸውን ስራዎች እንዴት መሳለ መሳል ሊያስኬሄዱ ይችላሉ የሚለው ነው። ዶክተር ማርሸት ምላሽ አላቸው። ማን በምን እንዴት ይከናወን የሚል አማራጮች ተካተዋል በሰነዱ። አማራጮች ናቸው፣ ዝግ አይደሉም። ለምሳሌ አንዱ ከእውነት ማፈላለግ ጋር ያካተት ነው አማራጭ። እውነትን ማን ያከናውነው ከሚለው ጋ ተያይዞ ሀገራዊ የምክክር ኮሚሽኑ አንዱ ሊሆን ይችላል። አሁን ባለው ቁመናና የህግ ማዕቀፍ ይህንን የመስራት ኃላፊነት የለውም ሀገራዊ የምክክር ኮሚሽኑ። ስለዚህ አስፈላጊው የአደረጃጀት ለውጥ፣ የስልጣን ለውጥ፣ የተግባር ለውጥ በህግ ተደርጎ ኢትዮጵያኖች ይሁን በሀገራዊ ምክክር ኮሚሽኑ የሚሉ ከሆነ ኮሚሽኑ ያካሂደዋል ማለት ነው። ሁለተኛው ጉዳይ እዚህ ጋር ልብ ሊባል የሚገባው የፖሊሲ ማዕቀፍ ያስፈልጋል ያልንበትም አንዱ ምክንያት አማራጮቹና አላባዎቹ በተንጠባጠበና ፉክክር መንፈስ ባለው መልኩ እዛም እዚህም እንዳይተገበሩ በማዕቀፍ ይመሩ፣ እንዲመጋገቡና የሚታሰበውን ትልምና ግቦች እንዲያሳኩ ማዕቀፍ ይኑር፣ ሁሉንም የሚገዛ ከማቀናጀት ከማስተባበር አንጻር የሚለውንም ለመግዛትና ለመምራት ያስፈልጋል ማዕቀፉ ማለት ነው። በሽግግር ፍትህ ፖሊሲ አማራጮች ላይ የተጀመረው ብሔራዊ ምክክር በቀጣይነት በአገር አቀፍ ደረጃ በሚዘጋጁ 59 መድረኮች ተደርጎ በመጪው አዲስ ዓመት ማለትም በ2016 መጀመሪያ ላይ ፖሊሲው ተዘጋጅቶ ስራ ላይ እንዲውል መታቀዱን ሂደቱን በመምራት ላይ የሚገኘው የፍትህ ሚኒስቴር አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ኬኔዲ አባተውን እናመሰግናለን። በመቀጠል ሁለት ዓለም አቀፍ ዘገባዎች አሉን። በትውልድ ኢራናዊው የፊልም ባለሙያ የተዘጋጀው ዘ ሬድ ሱትኬዝ ወይም ቀዩ ሻንጣ የተሰኘው አጭር ፊልም በመጪው እሁድ ለሚካሄደው በየዓመቱ በፊልም ጥበብ ለላቁ የሚሰጥ ሽልማት አካደሚ አዋርድ ወይም ኦስካር ታጭተዋል። የፊልሙ ዳይሬክተርና ኮከብ ተዋናይቱ ለአሜሪካ ድምፁ ማይክ ኦሰልመን ፊልሙ አንዲት ሴት የራሷን የወደፊት ዕጣ ለመወሰን የምታደርገውን ትግል ለማስቃኘት እንደሞከሩ አጫውተውታል። ኤደን ገረመው ዝርዝሩን ይዛለች። የ16 ዓመቷ ልጃገረድ ከዚህ ቀደም የማታውቀውን ሰው ለማግባት ከኢራን ተነስታ ሉክዘምበርግ አየር ማረፊያ ያላትን ሁሉ በቀይ አነስተኛ ሻንጣ እንደቋጠረች ደርሳለች። በሚደንቅ ሁኔታም የድሮ ሕይወቷን ስርዓቶች በመጣል ጭንቅላቷን የሸፈነችበትን ሂጃቧን ስታወልቅ በፊልሙ ላይ ይታያል። የፊልሙ ዳይሬክተር ሳይረስ ነሽቫድ ፊልሙ ሂጃብ ማድረግን የሚቃወም ሳይሆን በአንጻሩ ለወንዶች ሴቶች በሚለብሱትና አንዳንዴም በሚያገቡት ላይ ለመወሰን መብት የሚያጎነጽፈውን የማህበረሰብ ወግ ለመቃወም ነው ይላል። ይህ ማለት ሴቷ ምንም አይነት መብት የላትም፣ እናም ወንዶች ኃይለኞች ናቸው ማለት ነው። በፊልሙ ላይ ልጅቷ በአየር መንገዱ ጣቢያ ውስጥ ሆና ብቻዋን ስትጠፋና ስትፈራ የሚታይ ሲሆን ሊያገባት የታጨው ግለሰብም እጮኛውን ሲፈልግ ይታያል። ለእሷ እስር ቤት ነው፣ የውስጥ እስር ቤት። ስለዚህ ትልቅና በሰፊው አጉልቶ የሚያሳይ ሌንስ ተጠቀምኩ። ቦታው ትልቅ መሆኑን ባሳየን ቁጥር የእሷ ብቸኝነት ጎልቶ ይሰማናል። ወጣቷ የፊልም ባለሙያ አፍሪካ የዘር ግንድ ያላት ፈረንሳዊት ናት። ይሁን እንጂ በሁሉም ስፍራ የሚገኙ ወጣት ሴቶች ተመሳሳይ ጥያቄን ያነሳሉ ትላለች። ነጻነቴን እንዴት ላገኘው እችላለሁ? በተለይ ደግሞ ሴቶችን ከሚጨቁን አምባገነናዊ አገዛዝ ስትመጣ ምርጫዬን የማደርገው ይሄኔ ነው። ያ ነው የፊልሙ ጭብጥ ያንን ምርጫ ነው መጨረሻ ላይ የምወስደው። ትውልደ ኢራናዊው ዳይሬክተር ፊልሙ ቀረጻ የጀመረው የኢራን መንግስት በሴት ተቃዋሚዎች ላይ ያደረሰው ጭካኔ የተሞላባቸው ጥቃቶች በዓለም ዙሪያ የፊት ገጽ ዜና ከመሆናቸው በፊት ነው ይላል። ፊልሙን እየሰራን ሳለ ይሄ ነገር በኢራን ቀስ በቀስ እየተከሰተ ነበር። ስለዚህም ሰዎች ወደ እኔ እየመጡ ይሄ እንደሚሆን እንዴታወቅ ይሉኝ ነበር። እናም እኔ ማለት የምፈልገው ይሄ ነገር ለእናንተ አዲስ ነው፣ እኛ ግን እናውቀው ነበር ነው። የፊልሙ ተዋናይትም ፊልሙ ከእውነተኛ ክስተቶች አኳያ ሲታይ ይበልጥ ትርጉም ይሰጣል ትላለች። አዎ እኛ የሰማ ነው ፊልሙ ከተሰራ ከሁለት ዓመት በኋላ ነው። እናም የፊልሙ መኖር በመጨረሻ ለእኔ ለእኛ ይበልጡን አስፈላጊ ሆኗል። እንደሚመስለኝ ፊልሙ በዚህ ወቅት መኖሩ እጅግ አስፈላጊ ነው ምክንያቱም በአቋምህ ምክንያት መሞት በጣም አስቀያሚ ነው። አሁን ታዲያ የፊልሙ ተዋናይትና መላው ሆሊውድ የፊታችን መጋቢት ሶስት ቀዩ ሻንጣ ከሌሎች በምርጥ በድርጊት የተሞሉ የፊልም ዘርፎች ከታጩ አራት ፊልሞች ጋር ኦስካርን ያሸንፉ እንደሆነ እየተጠባበቁ ነው። ኤደን ገረመውን ለዘገባው እናመሰግናለን። በቀጣዩ ዘገባ ደግሞ በአፍጋኒስታን ታሊባን ሴቶችን ከትምህርት ቤት ማገዱ የበርካታ ሴቶችን ህልም አጨናቅፏል። ይህ ክልከላ የወደፊት ህልማቸውን እንዳይተገብሩ ካደረጋቸው የአፍጋን ተማሪዎች መካከል የጋዜጠኝነት ትምህርቷን በማጠናቀቅ ላይ የነበረችው ሱማይራ ሳኢድ አንዷ ነች። የአሜሪካ ድምጿ ሻይሲታ ሳዳት ላሚ እገዳው በሱማይራም ሆነ በሌሎች ሴቶች ላይ ያስከተለውን ተጽዕኖ ትዳስሳለች። እንግዶ ወልደ ያቀርበዋል። ታሊባን ሴቶችን ከትምህርት ቤት እንዳገደ ሲያስታውቅ ሱማይራ ሳይዲ የጋዜጠኝነት ትምህርቷን ለማጠናቀቅ የቀራት በወራት የሚቆጠር ጊዜ ነበር። ሱማይራ ሳይዲ ህልሟ በአፍጋኒስታን ለሚገኙ ሴቶች ድምፅ መሆን ነበር። ይህንን ህልሟ ለማሳካትም ናንገርሃር ዩኒቨርሲቲ በሚገኘው የጋዜጠኝነት ትምህርት ክፍል ትምህርቷን ጀመረች። ሦስተኛ ዓመት ስትደርስ ግን ታሊባን ሴቶች ዩኒቨርሲቲ እንዳይሄዱ አገደ። የእገዳ ትእዛዙ የመጣው ባለፈው ታህሳስ፣ ሱማይራና የክፍል ጓደኞቿ ለዓመቱ መጨረሻ ፈተና በመዘጋጀት ላይ በነበሩበት ጊዜ ነው። ለሕዝቤ ድምፅ ለመሆንና ሀገሬን ለማገልገል የነበረኝን እቅድ ከዳር ለማድረስ ትንሽ ቀርቶኝ ነበር። አሁን ሱማይራ ትምህርቷን ጨርሳ ስራ መፈለጊያ ወቅት ነበር። የመማር መብቷ ተገፎ ጊዜዋን ቤት ቁጭ ብላ ታሳልፋለች። እንዳንቺው ሰው የሆነው ወንድምሽ ትምህርት ቤት ማግኘት ይችላል። አንቺ ግን ከቤት እንድትወጪ አይፈቀድልሽም። ይህ በጣም አስቸጋሪ ጉዳይ ነው። የአፍጋን ሴት ልጆች ብቻ ናቸው ጉዳቱን የሚያውቁት። በአፍጋኒስታን ስልጣኑን ከሁለት ዓመታት በፊት የተቆጣጠረው ታሊባን በሴቶችና በመገናኛ ብዙሃን ላይ ጠበቅ ያለ ገደብ ጥሏል። ሴቶች ወንድ ከሆነ የቤተሰብ አባል ጋር ካልሆኑ ብቻቸውን ከቤት መውጣት አይችሉም። ማጥናትም ሆነ በመንግሥትና በሲቪል ማኅበራት ውስጥ ተቀጥረው መሥራት አይችሉም። ወደ መናፈሻም ሆነ የስፖርት ማዘውተሪያዎች መሄድ አይፈቀድላቸውም። የጋዜጠኞች መብት ተከራካሪው ሪፖርተርስ ዊዛውት ቦርደርስ እንደሚለው ደግሞ በመገናኛ ብዙኃን ከሚሰሩ ከአራቱ የአፍጋን ሴቶች ሶስቱ ስራቸውን አጥተዋል። ሱማይራ ጎበዝና ልዩ ተሰጥኦ የነበራት ተማሪ እንደነበረች መምህሯ ሳይድ አባስ ሳዳት ያስታውሳሉ። ሱማይራ ዲ ጆርናሊዝም ፖሃንዚ የወተክራ ሱማይራ ኢዝ ብሪሊየንት ሱማይራ በጣም ብሩህ ሰው አክባሪና ልዩ ስጦታ የታደለች ተማሪ ናት። ክፍል ውስጥ በንቃት ነው የምትሳተፈው። ትርፍ ጊዜ ሲኖራት ወደ ቤተ መጽሐፍት ሄዳ ታነባለች ትጽፋለችም። ጎበዝ ጋዜጠኛ እንደምትሆን ተስፋ አለኝ። የተባበሩት መንግስታት ድርጅት በበኩሉ የታሊባንን ድርጊት የሰብአዊ መብት ጥሰት እና በራስ ላይ የተፈጸመ ከፍተኛ ጉዳት በሚል ገልጾ እገዳው እንዲነሳ ጠይቋል። ሱማይራ ትቀጥላለች። በአጠቃላይ ትግላችንን ብቻችንን ማድረግ አንችልም። አባቶቻችን፣ ወንድሞቻችን፣ መሪዎችና አስተማሪዎች መብታችንን ለማስከበር በምናደርገው ትግል በተገኘው መንገድ ሁሉ ሊረዱን ይገባል። ዓለም አቀፉ ማህበረሰብ እና ወንድ አፍጋኒስታውያን ሴቶች መብታቸውን ለማስከበር የሚያደርጉትን ትግል እንዲደግፉ ሱማይራ ጥሪ ታደርጋለች። የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ከዋሽንግተን ዲሲ የሚተላለፈውን የቅዳሜ ምሽት ፕሮግራማችንን ነው። ሁለተኛው አጋማሽ ላይ ደርሰናል። ለረጅም ጊዜ በየሳምንቱ ቅዳሜ በደሳለኝ መኮንን ከዚያ በኋላ ደግሞ በጽዮን ግርማ ይዘጋጅና ይቀርብ የነበረው የሙዚቃ ቃና አሁን ከአዲስ አዘጋጅ ጋር ተመልሷል። ከእንግዱ ወልዴ ጋር እንግዱ ከአድማጮች ጋር መልካም ጊዜ። መስመሩ ያንተ ነው Já, ጤና ስትልኝ ክብራትና ክብራን ይህ የሙዚቃ ቃና የተሰኘው ፕሮግራማችን ነው። ፕሮግራሙ በረጅም ጊዜ ተቋርጦ እንደነበር ይታወሳል። ከዛሬ ጀምሮ ግን ቅዳሜ ምሽት በዚህ ሰዓት ግሩም ጣዕመ ዜማዎችን እየያዘ ወደ እናንተ ይደርሳል። የሀገር ውስጥ እንዲሁም የውጭ ዜማዎችን ቀልቀል እያደረግኩ እመርጥላችኋለሁ። አዘጋጅቼ የማቀርብላችሁ እንግዲህ ወልዴ ነኝ። የፕሮግራሙን ወደ አየር መመለስ ምክንያት በማድረግ እንዲሁም የኔን ምርጫ ለማስቀደም መጀመሪያ የሚያሰማችሁ የምንጊዜ ምርጫ የሆነውንና በፖል ደዝመንድ እና በዴቪድ ብሩቤክ የተቀመረውን ቴክ ፋይቭ የተሰኘውን የጃዝ ሙዚቃ ስልት ይሆናል። ለስለስ ያለውን ይህን ስልት እናንተም እንደምትወዱት ተስፋ አድርጋለሁ። ያሳለፍነው ሳምንት የዓለም የሴቶች ቀን ማርች ስምንት የተከበረበት ሳምንት ነው። ማርች ወር የሴቶች ወር ተደርጎ ይከበራል። ታዲያ ሴቶችን ለማክበርና እንደ እናት፣ እህት፣ ሚስት፣ ፍቅረኛ ወይም ጥሩ ጓደኛ በመሆን ለእያንዳንዳችን ለሚሰጡን መልካም ነገር ለማመስገን በዚህ ሳምንት የሙዚቃ ቃና ክፍለ ጊዜያችን በአብዛኛው በአገር ውስጥም ሆነ በውጭ ሴት አቀንቃኞች የተዜሙ ሥራዎችን እናደምጣለን። የእኛዋን አስቴር አወቀን እናስቀድማለን። ናፍቆት thank you A tenor የአስቴር አወቀን ናፍቆት ነበር ያደመጥነው፣ ክብራትና ክብራን። ቀጥለን ደግሞ ወደ አሜሪካ በመሻገር በሀገሬው ህዝብ ዘንድ የሶል ሙዚቃ ንግሥት ተብላ የምትጠራውን አሪታ ፍራንክሊንን እናደምጣለን። እንደ አውሮፓውያን አቆጣጠር በ1942 ወደዚህ ዓለም የመጣችው አሪታ ሉዊስ ፍራንክሊን ድምጿን በቤተ ክርስቲያን መዝሙሮች እንደገራች ይነገራል። በሶል የሙዚቃ ስልት ወዲያውኑ መግነን የቻለችው አሪታ እንደ አውሮፓውያን አቆጣጠር በ1967 በለቀቀችው ሪስፔክት ክብር በተባለው ዘፈኗ ከፍተኛ ተወዳጅነትን አግኝታለች። ዘፈኑ ከሁለት ዓመት ቀደም ብሎ በሌላው የሶል አቀንቃኝ ኦቲስ ሬዲንግ ተዘፍኖ ነበር። አሬታ ግጥሞቹን በመጠኑ ቀየር አድርጋ ለሴቶች ክብር ይሰጥ የሚል መልእክት እንዲይዝ ስታደርግ፣ በእንደ አውሮፓን አቆጣጠር 1970 ሰባዎቹ ለነበረው የሴቶች ንቅናቄ እንደ መሪ መዝሙር አገልግሎ ነበር። ሪስፔክት ትለናለች አሬታ ፍራንክሊን። የተወዳጅዋን የአሬታ ፍራንክሊንን ሪስፔክት ነበር ያደመት ነው። አሬታ በዚህ ዘፈን ሁለት የግራሚ ሽልማት ስታገኝ የአሜሪካው ላይብራሪ ኦፍ ኮንግረስ ደግሞ ብዙ ክምችቶችን የሚይዘው ትልቁ ላይብራሪ ነው፣ በታሪክ እንዲተላለፍ ቀርቶ ከክምችቱ ውስጥ አኑሯል። ከሁለት ዓመት በፊት ደግሞ በዚሁ ዘፈንና በአሬታ ፍራንክሊን ሕይወት ዙሪያ ፊልም እንደተሠራ ይታወቃል። አድማጮች እስካሁን የነበሩትን ምርጫዎች እንደወደዳችኋቸው ተስፋ አድርጋለሁ። አብራችሁ እንድትዘልቁ በድጋሚ ይጋብዛለሁ። የማስተናግዳችሁ እንግዲህ ወዴ ነኝ። ማር አለወይ ከከንፈር ጥፍጣለኝ ንግግር ሰሚው ሳሚው ሲለኝ ላዛው ማር አለወይ ከከንፈርህ ጥፍጣለኝ ንግግር የምትለን ደግሞ ቬሮኒካ አዳነ ነች።

ስከኝ አሉ መድኃኒት በጠላ አንተን አስወድዶ ሌላ የሚያስጠላ በሜሪ አርምዴ ባስናገች ክራር ጠብቅ አለው ከትዝታ ጋር አደራ የምድካም ያም ያለው አንተ ጋር ነው። ማረኝም አላልኩት አልዳንኩም፣ አሞኛል አንተን ሰቶ ጤና እንዴት ይነሳኛል። አለበሱኝ ካባ ይቅር መጅ አለው እማ ቤት ሆኜ የቬሮኒካ አዳነን ጥፍ ጣለኝ የተሰኘውን ዜማ ነበር ያደመጥ ነው። አድማጮች የሙዚቃ ቀና ይቀጥላል። ኔቨር ማይንድ አይል ፋይንድ ሰሞን ላይክ ዩ የምትለን ደግሞ ከወደ እንግሊዝ ዝነኛዋ አደል ነች። በእንደ አውሮፓን አቆጣጠር 2011 የለቀቀችው 21 የተሰኘው አልበሟ ከፍተኛ ተወዳጅነትን ሲያተርፍ በወቅቱ 31 ሚሊዮን ኮፒ ተሽጧል። ሰሞን ላይክ ዩ የተሰኘው ዜማዋ በዚሁ አልበሙ ሲገኝ በቢልቦርድ 100 ዝርዝር ውስጥ ለበርካታ ወራት ቆይቷል። I heard that you settled down, that you found a girl in your married now. I heard that your dreams came true. Guess she gave you things. I ain't like you to hold back or hide from the light. I hate to turn up out of the blue uninvited, but I couldn't stay away. I couldn't fight it. I had hoped you'd see my face and that you'd be reminded that for me it no over. and stay Glory days. I hate to turn up out of the blue uninvited but I couldn't stay away. I couldn't fight it. I had hoped you'd see my face and that you'd be reminded that for me it isn't. And mistakes their memories made Who would have known how?

አድማጮች የዛሬውን የሙዚቃ ቃና ምርጫዬን እንደወደዳችሁትና ዘና እንዳላችሁበት ተስፋ አደርጋለሁ። ተቋርጦ የነበረው የሙዚቃ ቃና እንደገና በቪኦኤ በየሳምንቱ ቅዳሜ ምሽት ወደ እናንተ ይደርሳል። አዘጋጅቼ የማቀርበው እንግዲህ ወልደ ነኝ። ሳምንት ሌሎች ምርጥ ዜማዎችን መርጬ መለሳለሁ። ቀጠሮ እናደርግ። እስከዛው መልካም ምሽት፣ መልካም የሳምንት መጨረሻ ነው። የተከበራችሁ አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈው የቅዳሜ ምሽት ፕሮግራማችን በዚሁ ተጠናቋል። ሳስተናግዳችሁ ያመሸሁት ቆንጂት ታዬ ነኝ። አብራችሁን ስላመሻችሁ በመላ ባልደረቦቻችን ስም አመሰግናለሁ። ነገ እሁድ ደግሞ በሌላ ፕሮግራም እንመለሳለን። ሰላም፣ በደህና ደሩ